ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ የጉዞ ማስጠንቀቂያ አውጥታለች። ለዚህም የኢትዮጵያ መንግሥት በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱን ጸጥታም ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቷል። የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ወገኖች እየተሰጠ ነው ብሎታል። ቪኦኤ ያነጋገራቸው ሁለት የኢትዮጵያ ተቃዋሚዎችም አስተያየታቸውን ሰጥተዋል። አዲሱ አበበ ዝርዝሩን ይዟል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባለፈው ሳምንት ባወጣው ማስጠንቀቂያ ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች ውስጥ በቀጠለው ለብዙ ሕይወት መጥፋት በሺዎች ለሚቆጠሩ ሰዎች መታሰርና መጎዳት እንዲሁም ለተከታታይ የንብረት ውድመት ምክንያት በሆነው አለመረጋጋት አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን እጅግ አስፈላጊ ያልሆነ የጉዞ ውጥን ሁሉ እንዲሰርዙ ነው ያሳሰበው። በአሁኑ ጊዜ በአገሪቱ ውስጥ ባለው የጸጥታ ሁኔታ ምክንያት የአሜሪካ ኤምባሲ በብዙ የሀገሪቱ ክፍሎች ውስጥ የቆንስላ አገልግሎት ለመስጠት ያለው ችሎታ የተወሰነ መሆኑንም ይኸው የውጭ ጉዳይ መስሪያ ቤቱ የጉዞ ማስጠንቀቂያ አመልክቷል። የኢትዮጵያ መንግስት ለዚህ የአሜሪካ ጉዞ ማስጠንቀቂያ በሰጠው መልስ የአስቸኳይ ጊዜ አዋጁ የታለመለትን ግብ የመታና የአገሪቱን ጸጥታም ወደ ተረጋጋ ሁኔታ የመለሰ መሆኑን አመልክቶ የጉዞ ማስጠንቀቂያው ግን ኢትዮጵያ ወደ ተረጋጋ ሁኔታና ወደ ሰላም መመለሷ ከማያስደስታቸው አንዳንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ወገኖች የተሰጠ ነው ብሎታል። አለመታደል ሆኖ አሜሪካውያን ወደ ኢትዮጵያ ለማድረግ የያዙትን የጉዞ ውጥን እንዲሰርዙ ጫና ለመፍጠርና ይህን የመሰለ አስደማሚ ምክንያት ለማቅረብ የወሰኑ ሰዎች ውጭ ጉዳይ ሚኒስቴር ውስጥ አሉ። የኢትዮጵያ መረጋጋትና ሰላም ያሳሰባቸው ሰዎች ያሉም ይመስላል። ምክንያቱም የወጣውን የጉዞ ማስጠንቀቂያ የመጀመሪያ አንቀጽ ብታነቡት ኢትዮጵያ ውስጥ አሁንም አለመረጋጋት መኖሩን ያመለክታል። ነገር ግን ምንም አይነት ያልተረጋጋ ሁኔታ አይታይም የለምም። የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ናቸው። መንግሥታቸውን ተወክለው ይህን መልስ ለቪኦኤ እንግሊዝኛ ቋንቋ ክፍል ባልደረባችን ጄምስ በቲ የሰጡት። ሰላም ስለ መስፈኑና ሁኔታዎች ስለመረጋጋታቸው መረጃው ምንድን ነው ለተባለ ጥያቄ አቶ ጌታቸው ይህን ብለዋል። መረጃ አለን ስንል መረጃ እናቀርባለን ስንል መረጃ አለን ማለታችን ነው። አቶ ጌታቸው አክለውም ዛሬ የኢትዮጵያ ሁኔታ ወደ ፍጹም መረጋጋት ተመልሷል ሲሉ አጠቃለዋል። ለመሆኑ የኢትዮጵያ ተቃዋሚ ወገኖች ምን ይላሉ? ከመድረክ ምክትል ሊቀመንበሩን ዶክተር መረራ ጉዲና አናግኝቻለሁ። እኔ እስከማውቀው ድረስ ኢትዮጵያ አሁንም ቢሆን እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ናት። አባሎቻችን መላ ኦሮሚያ በሚባል ደረጃ እየታሰሩ ነው። ከትናንት ከትናንት ወዲያ ምዕራብ አርሲ ማዕከላዊ ኮሚቴ አባል የሆነ ሀሚድ ዋቆ የሚባል ታስሮብናል አርሲ አህመድ መሀመድ የሚባል ማዕከላዊ ኮሚቴ ታስሮብናል። ጭሮ ላይ ዶክተር በራርሳ ቲባ የሚባል ታስሮብናል። መሐመድ አልይ የሚባል ከባሌ ማዕከላዊ ኮሚቴ አባል ታስሮብናል። ብዙ ቦታ እየታሰረ እየሸሸ ነው ያለው እንግዲህ መረጋጋት ማለት ምን እንደሆነ ኢህአዴግና ለአቶ ጌታቸው መቶ ይሻላል እንጂ የተረጋጋ ሁኔታ የለም። ዶክተር ኖራ በተጨማሪም ይህን ብለዋል ወታደሩ ፌዴራል ፖሊሱ ቅሚያ ላይ ሁሉ ተሰማርተዋል። ለምሳሌ ቦባል ይቀማል፣ ሰው ገንዘብ ይቀማል፣ ሴቶች ይደፈራሉ። አሁን ዳኖ የሚባል ምዕራብ ሸዋ ከአምቦ ቀጥሎ ያለ ወረዳ ነው። በአብዛኛው እንቅስቃሴ በነበረበት ቦታዎች እየተረጋ ህዝቡ እየተረጋጋ ሳይሆን ከቄው የተወሰነው እየተሰደደ ወደ ጫካም እየሸሸ እየታሰረ፣ እየተደበደበ፣ ንብረቱ እየተቀማ እንደዛ ነው። እንግዲህ እኛ እያየን ያለ ነው። ለምሳሌ በስራ ማቆም አድማ ጎንደርና ጎጀን ባለፈው ሳምንት ነበር። አስቸኳይ ጊዜ አዋጁ ወዲህ ማለት ነው። ሌላው ያነጋገርኳቸው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። ዲፓርትመንት ያወጣው ዜጎቹን የመጠበቅ ሁኔታ ማንኛውም ለዜጋው ሀላፊነት የሚሰማው መንግስት የሚያደርገው ወደ እኛ ስንመጣ ግን ተረጋግቷል ከተባለ ለምን አስቸኳይ ጊዜ አዋጅ አይነሳም ኮንትራዲክት የሚያደርግ ነው በራሱ የሚቃረን ነው ማለት ነው አዎ ሰላም ነው ሁሉ ነገር ወደ ቦታው ተመልሷል ከተባለ የአስቸኳይ ጊዜ አዋጁ ግቡን መቷል ከተባለ መነሳት አለበት ማለት ነው ነገር ግን አሁንም የሚታይ አደጋ አለ አሁንም ወታደር ነው ያለው በየቦታው በየኮርነሩ ወታደር ነው ያለው በአማራ ክልልም እንደዛው ነው በኦሮሚያም በዶክተር መረራ እንደገለጹት እንደዛው ነው ስለዚህ ጠጥ ለማድረግ ማድረግ እየተሞከረ ነው። ያ ማለት ግን ሰላም ነው ማለት አይደለም። እጃቸውን የሰጡም ያሉበት ሁኔታ ተፈጥሯል፣ እንኳን አለመረጋጋት ሊኖር ቀርቶ ይላሉ አቶ ጌታቸው። አቶ የሸዋስት ይህን ብለዋል። ይህን ድራማ ደርግ ጥሩ አድርጎ ሰርቶታል በፊት ስለዚህ ይሄ ድጋሚ ነው። እነሱ ጫካ በነበሩበት ጊዜ ይህን ያህል እጃቸውን ሰጡ፣ ይህን ያህል ገቡ፣ ይሄን ያህል ከዱ እየተባለ ሲነገር የምንሰማው ነው። ስለዚህ ፍጹም ከህዝባዊ ተቃውሞ ጋር የሚያያዝ አይደለም፣ ፈጠራ ነው በጠቅላላ። ስለዚህ የህዝቡ ጥያቄ መሰረታዊ የስርዓት ለውጥ ነው። ያ መልስ ካልተመለሰ ድረስ የሚፈልጉትን ሰላም የሚያገኙ አይመስለኝ። አስቸኳይ ጊዜ አዋጁ ቢኖር ማለት ነው። ተርመራራ እንደጠቀሱት በጎንደር በጎጃም ተጥሷል አስቸኳይ ጊዜ አዋጁ። የዩናይትድ ስቴትስ የጉዞ እገዳ ወይ መመሪያ የዩናይትድ ስቴትስና የሌሎችም አገሮች ዲፕሎማቶች ለመንግስት ቀድመው ሳሳውቁና ፍቃድ ሳገኙ ከአዲስ አበባ ከ40 ኪሎ ሜትሮች ርቀት ዘልቀው እንዳይጓዙ የሚከለክል መሆኑ የአሜሪካ ኤምባሲ ለዜጎቹ ድጋፍ ለመስጠት ያለውን አቅም በብርቱ እንደሚጎዳ መግለጫው እንዳስረዳ ይታወቃል።